የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 ና በ22 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በርካታ ምዕተ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው። አጼ ሚኒሊክ በና ጼ ልምነ ደንግል በና ጊዜ እንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት እንጂ አዲስ ለውጥ የለውም። እርግጥ መንግስታት ወይም ስቴት በምንለው ሲፈጠሩ፣ አንዱ ክፍል አንዱን ሲያሸንፍ፣ አንዱ በሌላው ላይ ባህሉን ስጪን፣ ይሄ እየተወራረሰ የሚመጣ የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው የተፈጠረች። በአጼ ልብነ ድንግል ዘመነ መንግሥት ከ1520 እስከ 1527 የፖርቹጋል ንጉሥ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሌ ወደ እንግሊዝኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ወደ አማርኛ እንደመለሱት ነው የተተረከው። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦች ካቀረቡ አራት ምሁራን አንዱን ዶክተር ሰለሞን በጋሻውን ጋብዘናል። ታሪክና አንደምታው 16ኛው ክፍለ ዘመንና ዛሬ ምን ያዛምዳቸው ይሆን እንጠይቃለን። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው? አቶ ዮና ከጎንደር ከተማ አምስት ኪሎ ሜትር ርቃ በምትገኝ ወለቃ በተባለች ከተማ ነው ተወልደው ያደጉት። በአስራ ሶስት አመታቸው ዶክተር ፋይቶቪች የተባሉ የፖሊን ተወላጅ ይሁዲ ናቸው። እሳቸው ቤተ ለመጎብኘት መጡ ጊዜ በዘጠኝ መቶ ሀያ አቶ ዮናን ከሶስት ተማሪዎች ጋር አንድ ላይ እስራኤል ይዘው ሄዱ። ተተምረው ወደ ሀገራቸው ተመልሰው የቤተ እስራኤሎችን ትምህርት እንዲያስተምሩ መሪ እንዲሆኑ ብለው ነበረ። ትምህርት ሚኒስተር ሲያገለግሉ እኳ ቆዩ። በኋላ አንዳንድ ከንጉሱ ጋር የሚያኳርፍ ነገር ተፈጠረ ይኸው አቶ ዘካርያስ ዮና የተረጓሚው የአቶ ዮና ቦጋለ ልጅ ናቸው ከ60 ዓመታት በፊት በ1950 ዎቹ የተረጎመው ይህ መጽሐፍ እንደምን ሳይታተም ከዚህ ዘመን ደረሰ ስለ መጽሐፉም ስለ አባታቸውም ያጫውቱናል እኛ ለእኛ ችግር ከእኛ የተሻለ መፍትሄ የለውም። አሁን እንደምታዩት ነው። የዓለም አቀፉ ገንዘብ በጣም እየደረቀ ነው የመጣው። ችግሩም በዛ ነው ያክል ደግሞ እየሰፋ ነው የመጣው። ዛሬ በየቦታው ዞረ ስታዩ ጎዳና ተዳዳሪዎች ቁጥሩም ጨምረዋል። ተራ በተራ የሚበላ ተራ በተራ የሚተኛሉና ይሄ ችግር ከኛ አያልፍም። በጣም በጣም መረዳዳት እንችላለን እና አንድ ሰው አንድ ልጅ ቢያስተምር ለቁም ነገር ቢያበቃ አዛውንቱም ደግሞ መለመን የለበትም። ባለፈው እሁድ ልክ የዛሬ ሳምንት እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው ለሜሪጆ ኢትዮጵያ የህጻናትና የአረጋውያን ምርጃ ድርጅት ገንዘብ ለማሰባሰብ ታልሞ የተሰናዳው ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። የዝግጅቱን አስተባባሪ የሜሪ ጆይዋን መስራችና ስራ አስኪያጅና የዘንድሮዋን ወይዘሪት ኢትዮጵያ ዩኤስኤንም እናወያያለን። ንጉሴ አክሊሉ ከአዲስ አበባ ለዕለቱ ያለውን ይዞ ይቀርባል። በርከት ያሉ ዝግጅቶችም አሉን። ዘግና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን ከእሁድ ነሐሴ 21 2009 ዓ ም የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር አቀናባሬን ንጉሡ ታምሬን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን ሳት ገምቱ እንዳልቀራችሁት ዛሬ ባልደረባ አዲስ አበበ የለም ፣ ብቻዬ ነው ማስተናግዳችሁ። ከረፍት መልስ ታዲያ በሚቀጥለው የራዲዮ መጽሔት ታገኙታላችሁ። አሁን የሰዓቱን ያለም ዜና ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታይ ነኝ። ሀሪኬን ሃርቪ የተባለው በኃይለኛ ንፋስ የሚነጉድ ከባድ ዝናብ በወረደባት የዩናይትድ ስቴትሷ ተክሳስ ክፍለ ሀገር የምትገኘው ሂውስተን ከተማ ጎርፍ አጥለቅልቋታል። ነዋሪዎች ቤታቸው በጎርፍ ከተጥለቀለቀ ጣሪያ አናት ላይ እንጂ አቲክ የሚሏት የቤት ጣሪያ ውስጥ የምትገኝ ቆጥ መሳይ ክፍል ውስጥ እንዳይገቡ የከተማዋ ፖሊሶች ማስጠንቀቂያ እየሰጡ ናቸው። በሀርቪ ምክንያት ያጥለቀለቃትን ጎርፍ የሰውን ሕይወት የሚያሰጋ ከአሁን ቀደም ያልታየ ከባድ አደጋ ሲል ነው የሂውስተን ከተማ። ብሔራዊ የአየር ሁኔታ አገልግሎት መስሪያ ቤት የገለጸው ቢያንስ ሁለት ሰዎች ሞተዋል፣ በደቡብ ምስራቅ ቴክሳስ ነዋሪዎች ላይ የወረደው የጎርፉና የከባድ አውሎ ነፋሳማው ዝናብ አደጋ ምን እንደቀጠለ ነው። ከአርብ ማታ ወዲህ ሂውስተን ቢያንስ በሰባት ዝናብ አዘል አውሎ ነፋስ መመታቷን የአየር ሁኔታ አገልግሎት መስሪያ ቤቱ አረጋግጧል። ከሞቱት ሰዎች ሌላ ቢያንስ 14 ሰዎች ላይ ጉዳት ደርሷል። ሂውስተን ከተማ ከአሁን ቀደም እንዲህ ያለ አደጋ በተደጋጋሚ ደርሶ ለመገንባት ያውቃል ያአሁኑ ግን እጅግ ከባድ ከሆኑት ውስጥ አንዱ ነው ብለዋል የቴክሳሱ ሀገረ ገዢ ግሬግ አበት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለቀድሞ የአሪዞና ክፍለ ሀገር የወረዳ ፖሊስ አዛዥ ጆ አርፓዮ ምሕረት መስጠታቸውን እንደማይስማሙበት የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያን አስታወቁ። ሸሪፍ አርፓዮ የፖሊስ ሰራዊታቸው ውስጥ በነዋሪዎች ላይ በዘር ልዩነት አመለካከት የተወሰነ ፖሊሲ አለ ተብሎ ከተመሰረተበት ክስ በተያያዘ ፍርድ ቤትን ተዳፍረዋል ተብለው በተ በተበየነባቸው ከወር ባነሰ ጊዜ ነው ፕሬዝደንቱ ምህረት ያደረጉላቸው። የአፈ ጉባኤ ፖል ራያን ቃል አቀባይ ደግ አንድሬስ ባወጡት መግለጫ ህግ አስከባሪ ባለስልጣናት የሁሉንም ሰው መብት የማስከበ የማክበር ልዩ ሀላፊነት አለባቸው ለጆ አርፓዮ ምህረት ስለተደረገ ማንም ይህ ሀላፊነት ከቁጥር የሚገባ አይሆንም የሚል ስሜት እንዲሰማው አንፈልግም ብለዋል ሁለቱም የአሪዞና ሪፐብሊካን ሴኔተሮች ጆን መኬይ ና ጄፍ ፍሌክ ፕሬዝደንቱ ለሸሪፍ አርፓዮ ምህረት ማድረጋቸውን ነቅፈዋል የሊባኖስ የጦር ሰራዊት ራሱን የእስልምና መንግስት ብሎ የሚጠራውን ቡድን ተዋጊዎች ከሶስት አመታት በፊት ሶሪያ ድንበር አጠገብ የጠለፋቸው ወታደሮች ሳይሆኑ አይቀርም ብሎ የጠረጠራቸውን አስከሬኖች ማግኘቱን አስታወቀ። ይህ ይፋ የተደረገው የሊባኖስ የጦር ሰራዊት ድንበሩ ላይ ከአይኤስ ኃይሎች ጋር በሚያካሂደው ውጊያ ከራሱ በኩል ተኩስ አቁም ማወጁን ተከትሎ ነው። ጠቅስ፣ የእስላማዊ መንግስት ነኝ ባዩ ቡድን ተዋጊዎች የሊባኖሷን የድንበር ከተማ አርሳንም በተቆጣጠረበት ወቅት ሰላሳ የሊባኖስ ወታደሮችን ፖሊስ ወታደሮችና ፖሊሶችን ጠልፎ አራቱን ሲገል አንደኛው ቁስለኛ በኋላ መሞቱና አስራ ስድስቱን በምርኮኛ ልውውጥ ለቋቸው እንደነበረ ይታወሳል። በመጨረሻም በሰሜናዊ ህንድ ተከታዮቻቸው የሆኑ ሴቶችን ደፍረዋል ተብለው የተፈረደባቸው መንፈሳዊ መሪ ከፖሊሶች ጋር ከባድ ፍጥጫ ላይ የነበሩት በሺዎች የተቆጠሩ ደጋፊዎቻቸው ፍጥጫቸውን አብቅተው ሲርሳ ከተማ ከሚገኘው ዋናው ቤተ አምልኮ መውጣት መጀመራቸው ተዘግበዋል። ለሰዓቱ ያለን ዜና በዚሁ ያበቃል። የይሁዳ ያኔ ትትስመኝ ነኝ ትንፋሽ ቀዝቅዞ ዓይንህ ዓይኔን ሲሸሽ ፍርሃት ሲነጠኝ ተጠራጥር ያለሁ ለዛሬ አሳልፈህ እንደምትሰጠኝ የአምላክነት ጋን ባለመታደሌ ይሁን አይከፋኝም፣ ይህን ማን አየበት የከንፈርህ ጣዕም ቃና አልጠፋኝም። ባትስመኝ ኖሮ ገዛዬም ባላየኝ ሞቼም ባልተነሳሁ ፍቅርህም ምረሰኝ በደልህን ባረሳሁ ይህ ልቤም ባልዳነ ለክብርም ባልበቃሁ ፍቅሬም ባል ጀነነው ባት ስመኝ ኖሮ ወይ ማንም አይገድለኝ ወይ ሞቼ ያልነሳም ወይ ዋጋ ላወጣ ወይ ቅሜን አረሳም ልክ ስመኝ አይደል ተቃልህ የሰማው የሰልፍ ስላቅህን እውነትህን ያየው ከኔ መራቅህን ቀምህ መሳይ መታይ ማንነትህ እርቃኑ የሸሸ አንተ ስለሳምከኝ ዋጋዬ ተሰላ በብር ተሰመነ የኮንፈረንስ ምንዳ አኩልዳማ ሆነ። የተነጋገር ነው ትዝ ያላቸው ጊዜ የሚያለቃቅሱ ምስለ ጴጥሮሶች በዙሪያዬ ሳሉም ከጅ የቀመሱ ለአንተ የሆንኩትን የመውደቤን መጠን ከበርባን ያከፋ በዝምታዬ ልክ የክህደት አክሊል በኔ ላይ የደፋ ለአንዲት ቀን ሆኖለት ፀሐይን ያጠፋ ላማ ሰበቅታኒን በጣሬ ያስባለ አንተ መሳን በቀር ለማንስ ተሻለ። በእርግጥ በዚያ ጊዜ በጌቴ ቴማኔ እንዳዘነው አምላክ ያስቃይ ከኔ እንዲያልፍ አውጠልያለሁ። ይህን ብቻም አይደል የወደድከው ይሁን እንዳልክም ብያለሁ። ከሳሼ በርትቶ ኃጢአቴን አብዝቶ ሙግቴን ቢመኝም መልካሙ ስራዬን በክፋት መንዝሮ ለፍርድ ቢያቆመኝም፣ ለሞት የሚያበቃ ክፉ የሰራሁት ቀጥቶ ባይገኝም ከዝምታዬ ውስጥ ለሐሰት ክስቶቼ መልሴን የጠበቀ ጲላጦስ ባይኖርም ከደሜ የነፃ እውነቴን ያወቀ ቅርታ እየለመንኩ ስት ተለጉሜ የምሞትበትን እውነት ተሸክሜ እዋህን የሞላ መራራ እየጠጣው ያቀን ደረሰና ከፍ ካለ ወጣው የታምከኝ ጊዜ ነው። የሞት ህጉን ጥሼ መቃብር ተከቶ ነስ ልፍ ለብሼ ከሞት የተነሳ ራሴን በራሴ መግነዜን የተፍታ በዛሬ ያበጣኝ አው ያንተ ከንፈር ለዓለም የመጣነት ምክንያት ነበር። የይሁዳ ከንፈር የሳምንቷን ምርጥ ግጥም ነበር ያሰማናቸው። አድማጮች ገጣሚዋ ትዕግስት አለም ናት። ትዕግስትን እናመሰግናለን። የታሪክ ገጾች ወደሚፈተሹበት ቅንብር እንዘልቃለን። በመግቢያው እንደጠቆምነው ነው፣ በርካታ ምዕተ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ታሪክ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው። በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 የፖርቹጋል ንጉሥ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስኮ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሌ ወደ እንግሊዝኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ናቸው ወደ አማርኛ የመለሱት። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦችን ካቀረቡ አራት ምሁራን አንዱን ጋብዘናል። እንግዳዬ ራሳቸውም የሚያስተዋውቁበት እንጀምራለን። ሰለሞን ጋሻው ይባላለሁ። የምኖረው በሚኒሶታ ቱዊን ሲቲስ ከተማ ውስጥ ነው። በትምህርት በህግ የፒኤችዲ ኤምኤስጄ ብሉታል ደግሞ በሶሲዮሎጂ እንድ ፒኤችዲ ያለኝ፣ የማስተምረው ሶሲዮሎጂ ነው። ዩኒቨርሲቲ ኦፍ ሚኒሶታ ነው፣ ሞሪስ ካምፐስ በሚባለው አስተምራለሁ። መልካም ዶክተር ሰሎሞን፣ በቀጥታ ወደ ጉዳያችን ልውሰዷት። ቀደም ብዬ የጠቆም እንዳደረግኩት ባለፈው እሁድ እዚህ ዋሽንግተን ዲሲ አቅራቢያ የሚገኝ አንድ ስፍራ በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የሚል በአባ ፍራንሲስኮ አልቫሬዝ የተጻፈ በአቶ ዮና ቦጋለ ወደ አማርኛ የተተረጎመ መጽሐፍ ቄስ አልቫሬዝ ለስድስት ዓመታት ኢትዮጵያ ውስጥ በቆዩበት ጊዜ የታዘቧቸውን የጻፉበት መጽሐፍ የተለየ ስፍራ ተሰጥቶ ተወያይታችሁበታል። ከእርስዎ በተጨማሪ የታሪክ ባለሙያዎች፣ የጊዜው አዋቂዎች ተገኝተው በመድረኩ ሰፊ ውይይት ተካሂደዋል። ከታዳሚዎቹም ጋር እንዲሁ ውይይት አርጋችኋል። እስኪ በመድረኩ የነበረውን መንፈስ ለመውሰድ እንሞክር። ይሄንን መጽሐፍ እርስዎ እንዴት አገኙት? እንደ ስነ ሰው የጥናት ባለሙያ ብቻ ሳይሆን በኢትዮጵያ የታሪክ ጉዳዮች ላይም በርካታ ጽሁፎችን እንዳቀረበ ሰው። እሺ፣ በመጀመሪያ አቶ ዮኒ ይህን መጽሐፍ በአማርኛ በመሰርቦማቸው እና ልጆቻቸውም ለህዝብ በማስተዋወቃቸው በበኩል የተሰማኝን በጣም ከፍ ያለ ምስጋና ማቅረብ ልፈልጋለሁ። በማንኛውም መጽሐፍ ከሌላ ቋንቋ ወደ አማርኛ ሲተረጎም ለአንባቢያን ብዙ እድል ይሰጣል። የእንግሊዝኛ ወይንም የውጭ ቋንቋ ለማያውቁ ሰዎች ያ መጽሐፍ እድል ይከፍታል ማለት ነው። ይህ መጽሐፍ በጣም ጠቃሚነት አለው። መጀመሪያ እንደው እንደ ፕሮፌሰርነቴ ይህን መጽሐፍ የውጭ ሰው እንኳ ብሆን የኢትዮጵያን የጥንት ታሪክ ለምሳሌ ዘርዘር አርጎ ጂኦግራፊካል ሂስትሪ ኦፍ ኢትዮጵያ ወይንም ሬሊጂየስ ሂስትሪ ኦፍ ኢትዮጵያ፣ ካልቸራል ሂስትሪ ኦፍ ኢትዮጵያ ለሚሉ ርዕሶች ማስተማሪያና ሪፈረንስ ሊሆን የሚችል ነው። ከዛ በመለስ ግን ለኢትዮጵያ ሕዝብ ወይም አንባቢያን ከፍ ያለ ጥቅም አለው። በጊዜው የነበረውን ኢትዮጵያን ሕዝብ፣ ስርዓት፣ ሕግ፣ በተለይ ደግሞ የኢትዮጵያ ግዛት ምን እንደሚመስል ያሳያል። በጊዜው የነበሩትን ስሞች ይጠቅሳል። የአገር ቦታዎች ማለት ነው። እርግጥ እነኝህ ስሞች በየጊዜው የኢትዮጵያ ሕዝብ ከአንዱ ወደ አንዱ እየፈለሰ ስሙን እየቀየረ አንዳንዱ ስም ባይገኝም ዛሬ ቢጠፋም ይህ ታሪክ እንደ ማስታወሻ ጥሩ አጋጣሚ ነው ብዬ አምናለሁ። ዶክተር ሰለሞን፣ ይህ መጽሐፍ ለዛሬ ምን ፋይዳ አለው የሚለውን ገፋ አድርገን መመልከታችን አይቀርም። እርሶም ያነሱት ምን አይነት ጥቅም አለው ምን ፋይዳ አለው የሚለውን ነው። እና ከዛሬ ሁኔታዎች ጋር እናያይዝ እስኪ። የኢትዮጵያ ታሪክ ትንታኔ፣ ብሔርና ብሔርተኝነት በኢትዮጵያ የሚሉ መጽሐፍትን ጽፈዋል። በኢትዮጵያ ጉዳዮች ላይ ትኩረት አድርገውም ይጽፋሉ። እንዲህ ያለው የታሪክ መጽሐፍ ምንም እንኳን ከአራት መቶ ዓመታት በፊት ስለ ተከናወነ ድርጊት፣ ስለነበሩ ሁኔታዎች ቢያወሳ በተጨባጭ ለዛሬ እንዴት ነው ሊጠቅም የሚችለው ይህ መጽሐፍ? ለዛሬው ትውልድ ወይንም አሁን ላለንበት የኢትዮጵያ ሁኔታ የፖለቲካ ሁኔታ በጣም ጠቃሚነት አለው። ብዙ ጊዜ እንደምትሰሙት ኢትዮጵያ የምትባለው አገር የተፈጠረችው በአጼ ምኒልክ ዘመን ነው ብለው አዲስ የተጀመረ ታሪክ፣ ኢትዮጵያ የተፈጠረችው በምኒልክ ጊዜ ነው፣ ከዛም በፊት ኢትዮጵያ ብሎ ነገር የለም የሚሉ ታሪኮች ተነስተዋል። እንግዲህ አንድ ታሪክ በመረጃ ነው የሚደገፈው። አፄ ምኒልክ በእናፄ ልብነ ድንግል በእናፄ ገላውዲዮስ ጊዜ ጥንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት እንጂ፣ እርግጥ መንግስት መንግስታት ወይም ስቴት በምንለው ሲፈጠሩ አንዱ ክፍል አንዱን ሲያሸንፍ፣ አንዱ በሌላው ላይ ባህሉን ሲጭን፣ ይሄ እየተወራረሰ የሚመጣ ህጋዊ ወይንም የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው የተፈጠረችው። የሰሜኑ የኢትዮጵያ ህዝብ ብዙ አይነት ህዝብ አለ፣ ወደ ደቡብ እየገፋ ሄደ። የደቡቡ ደግሞ ምሳሌ ኦሮሞ እየገፉ ወደ ሰሜን፣ የእስልምና ሃይማኖት ከክርስቲያኑ ሃይማኖቱ ጋር እየተዋጉ አንዱ አንዱን ሲያሸንፍ የኖረበት እና ኢትዮጵያ የተፈጠረችው በዚህ አይነት ሁኔታ ነው እና በአጭሩ በአሁኑ ጊዜ ኢትዮጵያ ከመቶ ዓመት በፊት አልነበረችም። በአዲስ መልክ እንቀርጻለን ለሚሉ አሁንም ስልጣን ላይ ላሉት የኢትዮጵያ መሪዎች ከዚህ ከታሪኩ ቢማሩ ጥሩ ይመስለኛል። በነገራችን ላይ እንደዚህ አይነት ብዙ መጽሐፍቶች አሉ እና ከአሁኑ ጋር አሳስ- ስናስተያየው ይህ እውነተኛ ታሪካዊ ማስረጃ ነው ማለት ነው። የመጽሐፉን ይዘት አንዳንድ ጭብጦች፣ የዕለት ማስታወሻ በሚመስል የጻፉት በዚያ ዘመን የነበሩ ሁኔታዎችን ፍንትው አድርጎ የሚተርኩ ገጾች ገልበጥ ገልበጥ እናደርጋለን። ከዚያ በፊት ግን አሁን በጀመሩት ሀሳብ እኚህ ሰው ኢትዮጵያዊ አለመሆናቸው ከግራም ከቀኝም ካሉ ፍላጎቶች ብዙ ጊዜ አሁን እንደምናየው የታሪክ አጻጻፍ የፍላጎቶች መታያ እየመሰለ መጥቷል። የአንድ ወገን ፍላጎት አጉልቶ የማሳየት ዝንባሌ ግራም በቀኝም በተሰለፉ ወገኖች እየታየ ነውና ታሪክ ከነበሩ ሁኔታዎች ውጪ ለመረዳት ወደ ዛሬ ለማምጣት በፈለግነው ሁኔታ ውስጥም ሲገመድ ይታያልና እስኪ ከኚህ ሰው ነጻ መሆን አንጻር ማን መሆናቸውንም የእኚህ ቄስ ማንነት አንዳንዴ የግድ የአገር ውስጥ ፍላጎቶች ብቻ ሳይሆን ደግሞ የቀኝ ገዢዎችን ፍላጎት ታሪክን በተዛነፈ መልኩ የሚያወጣበት የሚስላለ የእኚህ ሰው አጻጻፍና መንገድስ እንዴት ይገመገማል? ጥሩ ጥያቄ ነው። እንግዲህ አልቫሬዝ የፖርቱጋል መንግስት ወደ ኢትዮጵያ የዲፕሎማታዊ ግንኙነት ለመፍጠር ሲላኩ አብሮ የተላከ ቄስ ነው። በአጼ ልብነ ድንግል ዘመን ንግስት እሌኒ የእስልምና ሃይማኖት ተከታዮች በምስራቅ ኢትዮጵያ በኩል እያየሉ ስለሄዱና በየጊዜው ውጊያም ስለነበረ የቱርኮች መነሳትና የቀይ ባህርም መዘጋት ኢትዮጵያ ፓትሪያርክ የምታገኘው ከግብጽ ስለሆነ በዛ በኩል የሚደረገው ግብጽ በትርኮች በመያዟ ይህ ሁሉ ችግር ስለፈጠረ ቴጌሌኒ ከፖርቱጊዞች ጋራ የውትድርና ወዳጅነት ስምምነት ስለመፍጠር ሀሳብ በማቅረብ ወደ ፖርቱጋል መንግስት ልከው ነበረ። ከዚህም ጋር ተያይዞ ነው አልባሬዝ ወደ ኢትዮጵያ የመጣው። የአልባሬዝ መጽሐፍ ጥሩነቱ ምንድን ነው? በእንግሊዝኛ ቋንቋ ልጠቀምና ዳሪ ነው። የምት ማስታወሻ በሚጻፍበት ዘይቤ ነው የጻፉት። አዎ እና ሌላ ምንም የራሱን አስተያየት ወይንም ባይስ አልጨመረም። ዛሬ በዚህ ቦታ ይህናቻለው፣ ዛሬ እዚህ ቦታ ደርሰናል፣ ይሄ ከተማ እንደዚህ ነው ስሙ እያለ ነው ጠቀሰው። እንግዲህ በተጨባጭ ምን ጥቅም አለው ሲባል አልባሬዝ እንግዲህ ከሰሜን ከቀይ ባህር ተነስቶ የከተሞች የተከተለ ንጉሱ በሸዋ በተጉለት እንደነበሩ በየአቅጣጫው ንጉሱ በነበሩበት በዚህ ቦታ ንጉሱ እንደዚህ አድርገዋል፣ በዚህ ቦታ ይሄ ቤተ ክርስቲያን አለ እያለ ስለጻፈ በጊዜው የነበሩትን ስሞች ከሰሜን እስከ ባሌ ድረስ ያሉትን አገሮች እነዚህ ከኋላ በጊዜው ትልቅ ቤተ ክርስቲያን መኖሩን ይሄን ሁሉ እየዘረዘረ ስለጻፈ ምንም የራሱን አስተያየት አልሰጠም። ባያዝ አልነበረውም። ከዚህም አልፎ ምናልባት አንዳንድ ሰዎች እንደው ክርስቲያን ስለሆነ አድሎ አርጎ ሊኑን ካሉ መጽሐፉ በየቀኑ ያየውን ነው የሚጽፈው። ከእሱም ጋር ለምሳሌ ፍቱህ አልሀበሽ የሚባለው የግራኝ መሐመድ ጸሐፊ በገኘው የነበረውን ጦርነት ገልጿል። አልባሬዝ የጠቀሳቸው ከተሞች እና ስፍራዎች የነገሥታቱ መኖሪያ ሀገሩ በፍቱህ አል ሀበሽ ደራሲ ተጠቅሷል። ስለዚህ ታሪክ ሲጻፍ ሁል ጊዜ አንዱ መረጃ ከአንዱ ጋራ ስለሚታይ መረጃዎቹ የአልባሬዝ ብቻ ሳይሆኑ ሌላም መረጃ አለ ማለት ነው። ግራና ቀኝ ማመዛዘን የሚቻልባቸውን ማጣቀሻዎች ጭምር ነው እየጠቀሱልን ያሉት። ምናልባትም ሰፋ ባለ ውይይት ሌሎች ይሄን ሁኔታ የሚያሳዩ ገጽታዎች እንቃኛለን። በዚህ ምጥን ዝግጅት ግን እርሱ የገለጹትን የግል ማስታወሻ በሚመስል ዘይቤ ቄሱ አልባሬዝ የጻፏቸውን አንዳንዶቹን ጠቀስ እናድርግ፣ ውይይታችንን ገፋ ለማድረግ በገጽ ሁለት መቶ አስራ ዘጠኝ ላይ እንደው እንደተገኘ የመረ ያረጥኩትን አንድ ምዕራፍ ነው። ምዕራፍ ስልሳ ሰባት ስልሳ ስምንት ይላል። ከሜዳ ላይ ሶስት ቀን እንደ ተጓዝንና በሽታ እንዴት ባላ ኳን እንደሚያክሙ ስላየናቸው ሰዎች ይላል። በግልጽ በዛ ቦታ የያዩትን እንዴት እንደሚጽፉ ለመመልከት ነው። ጥቂት መስመሮችን አነባለሁ። ሰኞ ጥቅምት ዘጠኝ ኦክቶበር ዘጠኝ ቀን ባለፈው ቀን ይሄንበትን በመሰለ የከብት ግጦሽ ሳርና እርሻ በሚገኝበት ሜዳ በሆነ አገር ከሄን በኋላ አንዳ ከተባለ ስፍራ ደረስን። ከዚህ ስፍራ እንጀራው የማያምር የገብስ እንጀራ በላን። ማክሰኞም እንዲሁ ባለፈው ቀን ይሄንበትን በመሰለ ሜዳ ሄድን። ከአንድ መንደር አቅራቢያ አደርን። ረቡዕ የተሻለ አገርና እርሻ በሚገኝበት ገብስና ስንዴ ከሚበቅልበት አገር ደረስን። አገሩ ዘወትር ለምለም በመሆኑ አንዱ አዝመራ ሲሰበስብ፣ ሌላው ይዘራል። አገሩ ተበጉይ ይባላል። ብዙዎች ታላላቅ ከተሞች ብዙ የቀንድና የጋማ ከብት የሚገኝበት በጣም ለምለም አገር ሲሆን በትኩሳትና ይህን በመሳሰሉ በሽታዎች የታመሙ ብዙዎች ድውያን ይገኙበታል። አንድ ሰው ራሱን ሲያመው በዋግምት ከራሱ ላይ ደምስ ሲቀዱለት በቀር ሌላ መከላከያ መድኃኒት ስለማያውቁ ለበሽተኛው የሚደረግለት መድኃኒት የለም እያለ ይዘረዝራል። በስፍራው ያለን ነገር እንዴት እንደሚያነሳ ለማሳየት ለአድማጮች እንደው ቀረብ ለማድረግ ያህል ነው። አንባቢያን የሚረዱት በጣም ዳጎስ ያሉ ገጾች ያሉት ብዙ ታሪኮች የሚተረክበት መጽሐፍ ነው። እርስዎ እንደ ተረዱት ግን ያለ ሌላ የተለየ ግምት ለሚያነባ አንባቢ በቀጥታ ከዚህ ማስታወሻ ውስጥ ከሚያገኛቸው ነገሮች ምን ሊቀስም ይቻላል? ምን አይነት ውይይቶች እንድናደርግ ይረዳል? ዛሬ የሚካሄዱ ውይይቶች ወገን ለይተው ፍላጎቶችን ተከትለው የሚሄዱ ናቸው እና ቀደም ብለን እንዳነሳ ነው ምን መማር ይቻላል ይላሉ። አሁን ዛሬ ከጠቀሳቸው አንተ ካነበብከው ብዙ መማር ይቻላል። ለምሳሌ እንደው ትንሽ ቀላል ቢመስልም አልባሬዝ በሚጓዝበት ከተሞች ሁሉ ጸጥታ ያለ መሆኑንና በጊዜው የነበረው መንግስት በደንብ የሚያተዳድር መሆኑን ያሳያል። አንድ መንግስት አካባቢውን ጸጥታን አስከብሮ ሽፍትነት ሳይኖር ቀማኛ ሳይኖር በተለይ ከውጭ የመጡ ሰዎች እንደዚህ ከአንድ ቦታ አንድ ቦታ ሲጓዙ አለ ችግር ማሳየት ራሱ የጸጥታውን ወይም የፖለቲካል ስቴቢሊቲውን ያሳያል። ሌላም እንዲሁ አሁን በአካዳሚክ አካባቢ ሜዲካል አንትሮፖሎጂ የምንለዋለን። ሜዲካል አንትሮፖሎጂ ሰዎች ከአካባቢያቸው አንዳንድ በሽታን እንዴት እንደሚከላከሉ አሁን ዋግምት፣ እሱ የጠቀሰው በዘመናዊ ሕክምና ይረዳል። ስለዚህ ይሄ አሁን በምናስተምርበት ጊዜ የእኔ የስራ ጓደኞች ሜዲካል አንትሮፖሎጂ በሚሉት እንደ ዋግምት አይነት በህዝቡ የተፈጠረ የማዳን በሽታ ትልቅ ዋጋ ያለው እና ጥቅም ያለው መሆኑን ከዛመም ይቻላል እና ከዛም በስተቀር የህዝቡን ባህል አበላላቸው፣ የአገሩን ለምነት ቁልጭ አድርጎ የሚያሳይ ይመስለኛል። ስለዚህ በርከት ያሉ ምዕራፎች ዳጎስ ያለ ገጾች ያሉት መጽሐፍ በአጼ ልብነ ድንግል ዘመነ መንግስት የተከናወኑ ሁኔታዎችን በእነኛ ስድስት ዓመታት ውስጥ የተመለከቱትን ከእለት ተለት ሁኔታዎች ጋር አዛምዶ ይህ ቄስ የጻፉትን ሰፋ ያለ ግንዛቤ ለመፍጠር የሚረዳ ይመስለኛል። ከእርሶ የሙያ አጋሮች ከታሪክ ባለሙያዎቹ ጋር በመድረኩ ያቀረባቸዋቸውን ድምጾች እያሰማን ከዚህ አሁን ለቅምሻ ካደረግነው ቃለ ምልልስ ሰፋ ያለ የምናደርገው ሰፊ ውይይት ላይ መልሼ እንደማገኘት ተስፋ አድርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አቶ አሉላ ለሰጠኝ እድል በጣም እጅግ አድርጌ ያመሰግናለሁ። አድማጮች ተከታዩም ቀደም ብሎ ከጀመርነው ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው? ከ60 ዓመታት በፊት በ 1950 ዎቹ የተረጎመው ይህ መጽሐፍስ እንደ ምን እስከ ዛሬ ሳይታተም ከዚህ ደረሰ? አቶ ዘካርያስ ዮና የተርጓሚው የአቶ ዮና ቦጋለ ልጅ ናቸው። ስለ መጽሐፉና ስለ አባታቸው ይነግሩናል። ዘካርያስ ዮና እባላለሁ። የምኖረው በእስራኤል ሀገር ነው። ባለፉት አርባ ሰባት ዓመት ግድም በእስራኤል ነው የምኖረው። ከዛ በፊት አዲስ አበባ ነበርኩኝ። መልካም አቶ ዘካርያስ ለዚህ ውይይት መነሻ የሆነን በአባታችሁ አቶ ዮና ቦጋለ የተጻፈ በአጼ ልብነ ድንግል ዘመነ መንግስት ቀደም ሲል በአባ ፍራንሲስኮ አልቫሬስ የተደረሰ የፖርቱጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚመለከት በእንግሊዝኛ በሎርድ ስታንሌ ኤልደርሌ የተጻፈና አባታችሁ በ1953 ዓ ም ወደ አማርኛ የመለሱት መጽሐፍ መሆኑን ይተርካል። እስኪ ስለዚህ መጽሐፍ ይንገሩን። አንደኛ ከ5 በላይ ዓመታት በኋላ ነው ለህትመት የበቃ ወይም የህትመት ብርሃን የማየት እድል የገጠመው። ይህ መጽሐፍ ለምን ሳይታተም ይሄን ያህል ቆየ? እስኪ ስለ መጽሐፉም እርስዎ እንደተረዱት፣ እርስዎ እንደሚያውቁት ጨምረው በአጭሩ ይግለጹልን። እሺ እንግዲህ መጀመሪያ ለምን እንዳልታተም ግለጽና ወደ መጀመሪያው ጥያቄ ብገባ ደስ ይለኛል። መልካም እንግዲህ ይሄ መጽሐፍ አባቴ ተርጉሞ ለእትም ያዘጋጁት በአስራ ዘጠኝ መቶ ሀምሳ ሶስት ዓመተ ምህረት ነበረ እና ወዲያው እንደጨረሱ ለሳንሱር ክፍል አቅርቦት ሳንሱር ክፍል ፈቅዶ ማኅተም አድርገው ሁሉን ከጨረሱ በኋላ ማተሚያ ቤት ተልኮ ማተሚያ ቤቶች ደግሞ እንደገና ለሁለተኛ ጊዜ ያቀረቡት እና ያኔ ነው እንግዲህ ሊታተም አይችልም ብለው ደግሞ እንደገና የከለከሉት ምክንያት ተነግሮ ነበር። አቶ ዘካሪያስ ለምን እንዳልታተመ ማተሚያ ቤቶቹ ለሳንሱር ክፍሉ ሲያቀርቡ የተገለጸ ምክንያት አለ እንዳይታተም ያሉበት? እንግዲህ ምክንያቱን የተገለጸላቸው አቶ ተስፋ ገብረስላሴ ናቸው። ተስፋ ገብረስላሴ ማተሚያ ቤቱ እሳቸው ናቸው፣ ሁለተኛ ጊዜ ለማስታወቂያ ሚኒስቴር ያቀረቡት። ያን ጊዜም እንደተባለ እኔ በእውነት ትክክለኛውን መልስ አላወቅም፣ ግን ተከለከለ ብለው አባቴ ሲነግሩኝ እኔ ያስታውሳለሁ። ሁለተኛ ጊዜ በደርግ ዘመን እንደዚሁ ቀርቦ ነበረ። ያን ጊዜ ይህ እንደዚህ አይነት መጽሐፍ ለምን አስፈለገ? በጥያቄ መልስ እንዳይታተም መሆኑን መወሰናቸውን የገለጹ ለአባቴ ነው። ምክንያቱም እንግዲህ ያን ጊዜ ደርግ በዚህ ታሪክ ህዝቡ እንዲያውቀው አልፈለገ ይሆናል። ወይም ንጉሳዊ ነክ ነገር የሆነ ታሪክ እንዲነሳ አልፈለጉ ይሆናል። እንግዲህ እነሱ ምክንያት ምን እንደሆነ ለማወቅ አልችልም። ከዛ ወዲህ ግን በአሁኑ መንግስት ጥያቄውን ለማቅረብ አልደፈርንም ነበረ። እንደዚህ አይነት ታሪክ ሊጻፍ ይፈቅዳሉ ብለንም አላሰብንም። ብዙ ዘመን ከቆየን በኋላ እንደው አንዳንድ ሰዎች ማንኛውም መጽሐፍ ቢታተም ፈቃደኛ ነው ሲሉን፣ መጀመሪያ ለአዲስ አበባ ዩኒቨርሲቲ አቀረብንላቸው። ከእነሱ ጋር ሳንግባባ ቀረን። እነሱ የፈለጉት አይነት ጥያቄ ለመቀበል ስላልቻልን ቀጥታ በማተሚያ ቤት አሳትመን ሶስት ሺህ የሚሆን መጽሐፍ በአዲስ አበባ ከተማ እየተሰራጨ ነው በአሁኑ ሰዓት እና ከዚያ ወዲህ ነው እንግዲህ ወደ እኛ ወደዚህ የመጣ ነው። ህትመቱ እንደወጣ ነው ወዲህ ወደ ዩናይት ስቴትስ የመጣችሁት እና ባለፈው እሑድም ከአንባቢያን ጋር ያስተዋወቃችሁበት ሰፊ የባለሙያ ውይይት የተካሄደበት። ልክ ነው። ልክ ነው። አቶ ዘካርያስ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በአብዛኛውን እንዲህ መሰል ዘመን የጠገቡ ታሪክ ቀመስ ሲሆኑ ለማህበረሰብ ከፍተኛ ጠቀሜታ ያላቸው መጽሕፍትን ብዛት ያላቸው መጽሐፎችን በማሳተም የሚታወቀው ደረጃውም ከፍ ያለ መሆኑ የሚነገርለት የሚታወቀው የትምህርት ተቋም እንደመሆኑ ጭምር የአዲስ አበባ ዩኒቨርሲቲ ፕሬስ ጋር ለመስራት ወይም እንዳያትመው ያገዳችሁ ምንድን ነው፣ እናንተ ልታሟሉ ያልቻላችሁት? እንግዲህ ለዩኒቨርስቲው ያቀረብነው የአልቫሬጽን መጽሐፍ ብቻ አልነበረም። ሌላም የአባታችን ያቶ ዮና ቡጋለ የህይወት ታሪክ ጽፈን ነበረ እና እሱንም በዩኒቨርሲቲው እንዲታተም ነበረ ፍላጎታችን። እና አንድ ጥያቄ ያቀረብንላቸው እኛ ይህንን መጽሐፍ የአባታችን ባዮግራፊ ስናወጣ ዋናው ዓላማ በአማርኛ ብቻ እንዲታተም ሳይሆን በሌሎችም ቋንቋዎች በዕብራይስጥ፣ በእንግሊዝኛም እንዲታተም እንፈልጋለን እና ይህን ብናሳትም እሳ ብለን ስንጠይቃቸው ይህንንማ ካለኛ ፍቃድ፣ አንድ ጊዜ ስምምነቱን ከፈረምን በኋላ ካለኛ ፍቃድ ልታሳትሙ አትችሉም አሉ። እንዴት ነው አሁን ታዲያ እንዴት ነው ትፈቅዱልን? ልናላችሁ አልተፈቅዱልንም ስንል መጀመሪያ እንፈራረም እና ከዛ በኋላ ነው እና ይሄ ትንሽ በኋላ የሚያከራክር ነገር ደረጃ ላይ የሚያደርስ ነገር ስለሆነ በእነሱ መንገድ ባንሄድ ይሻላል በማለት ነው የተሆነ። የአዲስ አበባ ዩኒቨርስቲ የቅጂ ባለመብትነት የሚባለው ኮፒራይት የሚባለውን አንድ ጊዜ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር ከፈረማችሁ በኋላ በሌሎች ቋንቋዎች የተርጉማችሁ በዕብራይስጥና በእንግሊዝኛ ለማሳተም ብትፈልጉ የአዲስ አበባ ዩኒቨርሲቲ ፕሬስ በዛ መልኩ ሊስማማ የሚችለው ከተፈራረማችሁና ከዚያ በኋላ ሁኔታውን አጢኖ መሆኑን ሲነግራችሁ በኋላ ላይ አነታራኪ ነገር ሊነሳ እንደሚችል በመስጋት ነው እንጂ ሌላ ምክንያት የላችሁም። አዎ፣ እንግዲህ መቼም ድብቅ አይደለም። የእኛ ራሴ በእስራኤል ሀገር ስለምኖር አብዛኛው የዚህ የአቶ ታሪክ የአቶ ዮና ቦጋለ ታሪክ ለማወቅ የሚፈልጉ የእስራኤል የሚገኙ ኢትዮጵያኖች ናቸው። ቤተ እስራኤላውያን ቤተ እስራኤላውያን ከዛ ውጪ በኢትዮጵያ ፈላጊ እንዳለው እኛ አናውቅም። እንግዲህ እኔም ከወጣሁኝ ወደ አምሳ ዓመት እየተጠጋኝ ስለሆነ በኢትዮጵያ ስርዓቱ እንዴት እንደሆነ የሀገሩ ሕዝብ ፍላጎት ምን እንደሆነ ለማወቅ ትንሽ ይቸግረኛል። ግን እኛ የኢትዮጵያም ፍላጎት ካላቸው እዛም ቢቀርብ በጣም ደስ ይለናል እንጂ አይከፋንም። ትንሽ ከእነሱ ጋር ያልተግባባ ነው። በዚህ ነው። መልካም የአልቫሬጹ አላከራከረንም። ያን ትርጉም የፈለጋችሁት አባታችሁ ቅድም እንደ ገለጿቸው በእስራኤል እንደሚኖሩት ኢትዮጵያውያን ሁሉ በዚህ ጭብጥ ቤተ እስራኤላውያንን መግለጼ ነው። አባታችሁም ቤተ እስራኤላዊ በመሆናቸው የቤተ እስራኤላውያን ታሪክም አካል እንደመሆኑ አንባቢያን፣ ለዚያ ፍላጎት ያላቸው ብዙዎች በእስራኤል መኖራቸውን ከግምት አስገብተው የሚያወሩኝ የአባቶን የግል ታሪክ የሚመለከተውን ሌላውን መጽሐፍ ነው። አዎ ልክ ነው። መልካም አቶ ዘካሪያስ ከህትመቱና ሳንሱርን የተመለከተው ከቀደመው ጥያቄ ከሀምሳ ዓመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት በታሪክ ተመራማሪዎቹና አጥኚዎቹ ዘንድ ባለፈው እሁድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው በጻጻፍ መንገዳቸው በስድስት ዓመት የኢትዮጵያ ቆይታቸው አባ ፍራንሲስኮ አልቫሬስን ማለቴ ነው እንደ ተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድምታ የተባለው መጽሐፍ ነው እና እየተመለከት ነው ያለ ነው። እርስዎ ስለ መጻፉ ይዘት፣ ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው የአባቶ መጽሐፍ፣ በእርግጥ እንደ ልጅነቶ የተለየ ሊሆን እንደሚችል ይገባኛል፣ ግን በርሶ ግምገማ ይህን መጽሐፍ እንዴት ተመለከቱት? እኔ በእውነት የአባቴ መጽሐፍ አሁን ታትሞ ለአንባቢዎች ለወገናችን፣ ለኢትዮጵያ ሕዝብ ለአዲሱ ትውልድ በመቅረቡ በጣም በጣም ደስታ ነው የተሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ መቼም ለኢትዮጵያ አሁን አንዳንድ ለሚሰራው ለሚነገረው አንዳንድ ነገሮች ሁሉ አዲስ አይደለውኝም እና ብዙ ጥያቄዎች በተነሱበት በአሁኑ ጊዜ ብዙ የሚያከራከሩ ነገሮች በተነሱበት የኢትዮጵያ ታሪክ መቼ ተጀመረ በዚህ ዓመተ ምሕረት ነው በዛ ዓመተ ምሕረት ነው በሚባልበት ጊዜ ይሄ መጽሐፍ በመቅረቡ ከአምስት ዓመት በኋላ ይሄ በጣም በጣም የሚያስደስት ነገር ነው። ለጥያቄው ለሚነሱት ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለሕዝቡ የሚያቀርበው መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የምገምተው። ምናልባት አልቫሬስ መጽሐፉን ሲጽፉ የዕለት የዕለቱን ማስታወሻቸውን መጻፋቸው ይሆናል። ነገር ግን ያ ስር የያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር የኛ ታሪክ። ከዛ በፊት ምናልባት በየቤተ ክርስቲያኑ፣ በየአድባራቱ በዛ የተጻፉ በግዕዝ ቋንቋ ምናምን የተጻፉ ብዙ ታሪኮች ሊኖሩ ይችላሉ። ግን እነዛም ቢሆን ብዙዎቹ የወጡ አይመስልኝም። እኔ እንደምገምተው ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከር ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባድ ስለሆኑ የዚህን ታሪክ ላሳምረው የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደለም። ገለልተኛ ሆነው የጻፉት በመሆኑ የዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን። ልክ ነው። ልክ ነው። ልክ መልካም አቶ ዘካርያስ የዚህ መጽሐፍ ታሪክ ምንም እንኳን ከአራት መቶ አመት በላይ ወደ ኋላ የሚወስደን ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብሎ እርስዎ እንደገለጹት በእኚህ ቄስ የስድስት አመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ተመልካች እንደ ታዛቢ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ኋላ ገፋ አድርገን እንመለከታለን። እስኪ ቀደም ብለን ጀመር አድርገነዋል። ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ? አባቶ አቶ ዮና ሀምሳ ዓመታት በፊት ይህም መጽሐፍ ለመተርጎም ምን አነሳሳቸው? እርሶ እስከሚያውቁት እስከ ተረዱት ድረስ በመግቢያው ላይ የተጻፉ የተወሰኑ ጥቦችን የተርጓሚው የአቶ ዮና ቦጋለን አስተያየት አይቻለሁ። አባቶ ለምን ይህን መጽሐፍ ለመጽሐፍ ተነሳሱ? ምን የሳባቸው ይመስሎታል? አቶ ዘካሪያስ ዮና ለዚህና ለቀሪው ጥያቄዎች ከሚሰጡት ምላሽ ጋር በቀጣዩ የራዲዮ መጽሔት ይመለሳሉ። ለአሁኑ ግን ለጊዜያቸው እናመሰግናለን። እግዜር ይስጥልን። کنج با و کوت بیتشین آنچین آنچین و آنچین ግጅት፣ ይላል ዜማው፣ አዲስ ጉርሜሳ ነው ድምፃዊው። ያን ጊዜ በሚል ርዕስ የአንጋፋው ድምፃዊ መሐሙድ አህሙድ አስራ ሶስት ዘፈኖች የተካተቱበት ሲዲው ላይ ነው ያገኘ ነው። ማሙድንና ወጣቱን ድምፃዊ አዲስ ጉርሜሳን በሌላ ጊዜ እናነጋግራለን። አሁን ወደ ተከታዩ ቅንብር እንለፍ። ባለፈው እሑድ ልክ የዛሬ ሳምንት እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው ለሜሪጆ ኢትዮጵያ የህጻናትና የአረጋውያን መርጃ ገንዘብ ለማሰባሰብ ታልመው የተሰናዳው ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። ሶስት እንግዶች አሉን። ከሴቶችና ቤተሰብ ፕሮግራም አዘጋጇ ቆንጅት ታዬ ጋር ነው ያወያየኋቸው። አዲሱ እረፍት ላይ ነው። ቀደም ብዬ እንደጠቆምኩት በሚቀጥለው ራዲዮ መጽሔት እናገኘዋለን። አሁን ወደ ውይይቱ እንዘልቃለን። እንግዶቻችን ራሳቸውን ያስተዋውቁናል። ስሜ ቤተልሄም ከበደ ይባላል። የምኖረው ሳኖዜ ካሊፎርኒያ ነው። የ2017 የሚስ ኢትዮጵያ አሸናፊ ነኝ። ሲስተር ዘቢደር ዘውዴ የሜርጄ መስራችና ስራ አስኪያጅ ነኝ። ተስፋሆን አዱኛ ከዚሁ ከቨርጂኒያ ነኝ። የሚስ ኢትዮጵያ ዩስኤ ፓጀንት ፋውንደር ነኝ። እንዲሁም የሜርጄ ፈንድሬዚንግ ፕሮግራም አስተባባሪን አዘጋጅ ነኝ። አመሰግናለን። እንግዶቻችን ቆንጅት ዛሬ የራዲዮ መጽሔትም ሴቶችና ቤተሰብም በጋራ የሚያዘጋጁት ፕሮግራም ሊወጣው ነው። ተጋባዥ እንግዳ ሆኛለሁተጋባዥ እንግዳ ብዙ ጊዜ አንቺ ነበርሽ የምትጋብዥኝ፣ ና ዛሬ በመገኘትሽ ተስማኛል። ቆንጅት እንግዲህ ያገኘናቸው ሰው ለመርዳት ሰው መሆን በቂ ነው በሚል ርዕስ ያዘጋጁት ባለፈው እሁድ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርአት ሜሪ ጆይን ለመርዳት የተዘጋጀ ነው። ይህን ስነ ስርአት ያስተባበረው አቶ ተስፋሁን አዱኛ ነውና እንዴት በዚህ ስራ ውስጥ ተሳተፍ፣ ምንስ ውጤት አገኛችሁበት? በመጀመሪያ ለቮይስ ኦፍ አሜሪካ አዘጋጅ አሉላ ቆንጂት በጣም እናመሰግናለን ይህን እድል ስለሰጣችሁን። ሜሪ ጆይ ለመርዳት ዋና ያነሳሳን ምክንያት ከሲስተር ዘቢደር ጋር ስራዎችዋን እናያለን እንከታተላለን እና አሁንም ሲያትል ላይ አብረን ነበርን የሚስ ኢትዮጵያን 2017 ስናዘጋጅ፣ በዛ በተገናኘንበት ጊዜ አንዳንድ ዲስከሽኖችን አድርገን የሚስ ኢትዮጵያ ዩሴፕ ፓጀንት ዋናው አላማው እንደነዚህ አይነት በጎ አድራጎት ድርጅቶችን መርዳትና ብሪጅ መፍጠር ስለሆነ ተወዳዳሪዎችም ራሱ እዚህ ውስጥ ለመወዳደር ይህንን አይነት አላማ ይዘው መቅረብ አለባቸውና መሳተፍ አለባቸው አንዱ ዋናው እሱ ነው። ስለዚህ ይህንን ተነጋገርን። ከዛ መልስ እንግዲህ በስራ ግንኙነት ባለን መሰረት የተለያዩ አርቲስቶችን ስልክ በመደወል እንዲተባበሩ ስናደርግ በጣም በሚገርም ሁኔታ በአይነቱም በይዘቱም ለየት ያለ ብዙ አርቲስቶች በነጻ ያለምንም ክፍያ ፈቃደኛ መሆናቸውን ሜሪጆ የሚሰራው ስራ ትልቅ ስራ ስለሆነ ለመርዳት ፈቃደኛነታቸውን ገልጸው እነሱን ብቻ ሳይሆኑ የተለያዩ ቢዝነሶች፣ ሬስቶራንቶች ሁሉ በነጻ ምግብ በማቅረብ ውጤቱም በጣም በጣም ብዙም ባይባልም በጣም ጥሩ ነበረ። ይሄ ራሱ አዌርነስ መፍጠሩንም ግንዛቤ መፍጠሩ አማውንቱንም እንግዲህ ነገ መግለጽ የምንችላለን። የተገኘው የገንዘቡ የተሰባሰበውን ገንዘብ መጠን እያልከ ያለ፣ የገንዘቡ መጠን አዎ፣ እንግዲህ መቼም፣ እስካሁን በቼክ የምናውቀው እስከ አስራ ሁለት ሺ በላይ ተሰብስቧል ዶላር። አዎ፣ እንግዲህ ሌሎችንም ደምረን ሁሉንም ነገር የታንኪ ፕሮግራም ስላለን እዛ ላይ እናቀርባልና በጣም ደስ የሚል ነው። የአርቲስቶች ትብብር፣ የቢዝነሶች ትብብር፣ የሕዝቡ ፍላጎት እና እሷ የምትሰራው ስራ ጥሩ መሆኑን እንድናውቅ አድርጎናል። ለምን እኔ ብዙዎቹን ቸርቾችንም ደርሻለሁ ቢዝነሶችም ጋር ሄጃለሁ ና ስለ ሜሪጆ ያላቸው ግንዛቤና አስተሳሰብ በጣም ደስ የሚል ነው፣ የሚያበረታታ ነው እና አቲንክ እሷም በርትታ እንድትሰራ የበለጠ ጉልበት እንዲሆናት የሚያደርግ ይመስለኛል። እሺ፣ ወጣቷስ የ2017 ወይዘሪት ኢትዮጵያ አሸናፊ በዚህ ውስጥ የነበረሽ ሚና ያስረጅኝ። አዎ እዚህ በተደረገው ፋንድሬዚንግ ከሳኖዜ ስፖንሰር አግኝቼ ለመምጣት በቅቼ ነበረ። ጥሩ ዝግጅት ነበር። ክራውኒንግ ሴሪሞኒውም የነበረው በዚሁ ፕሮግራም ነበረ። ያው ለዛኖዜ ነው የነበርኩት። ወይዘሪት ኢትዮጵያ መሆንሽ በይፋ ሽልማቱን የተቀበልሽበት ማለት ነው፣ አሁን የምትነግሪ ስነ ስርአት? አዎ ስነ ስርአቱ እዚህ ነበረ። የውድድሩ ደግሞ ሲያትል ነበረ። ማን ነው ያን ሽልማት ያካሄደው? ሲስተር ዘቢደር የክብር እንግዳ እንደሆነች ነው የተረዳሁት። አዎ ሲስተር ዘቢደር ነበረች ክራውኒንግን የሰጠችው እንዲሁም ደግሞ ለአምባሳደርነትም የሶመችኝ ሲስተር ዘቢደር ነበረች። ስለዚህ ባለብዙ ማዕረግ ሆነሻል ዛሬ ማለት ነው። አዎ ይሄ ደግሞ የእነ ሲስተር ዘቢደር ስራ በጣም የቆየ ስራውን ያስመሰከረ ድርጅት ነውና፣ ልትኮሪ ይገባል። ሲስተር ዘቢደርስ ዝግጅቱ በጣም በጣም ጥሩ ነበረ። ከተስፋውን ጋር የተገናኘ ነው፣ ሲያትል ኳሱ ላይ ነው እና ስለ ስራችን ከጠየቀ በኋላ ብዙ ሰዎችን ካነጋገረ በኋላ ያው ጥሩ ስራ የሚሰራ ድርጅት ነው፣ እኔ በራሴ እንዲህ ማድረግ ፈልጋለሁ አለ። እኔ ደግሞ በአጋጣሚ ትኬት ተሸልሜ ነበር። የአዋሳ አርጋ ማዕከል ሲመረቅ ወይዘሮ መስከረም በላቸው ከአትላንታ ክፍል ስፖንሰር አድርጋ ነበር። ያንን ክፍል ምረቃው ላይ በአጋጣሚ ተገኝታ ትኬት ሸለመች። መተሽረፍ አድርጊ ብላ ልክ ተስፋሁን ፈንድራይዚንግ እያዘጋጀው ነው። በጣም ብዙ አርቲስቶች ናቸው ያሉት፣ ብትገኝ ሲለኝ እንግዲያውንስ ትኬቱን ለፈንድራይዚንግ ልጠቀም ብዬ መስከረምን አነጋገር ኳት እሷ ደግሞ በጣም ደስተኛ ነኛለች። የበረራ ትኬት አዎ፣ ከዚህ የሚመልሰኝ አዎ፣ ትኬት ቆረጠችልኝ። ተገኘሁኝ። በጣም በጣም የሚገርም ነው። ከሰላሳ በላይ አርቲስቶች ናቸው የተገኙት። እንዲህ አይነት አንድነት እኔ ዲሲ ላይ ሁሉም ሰው ያለው የመጀመሪያ ነው። ሚስ ኢትዮጵያ ፔጀንት ያዘጋጀውና እኔ በዚህ አጋጣሚ ተስፋሁንን ይሄንን ቀንና ማታ ሰርቶ ነው በአንድ ወር ውስጥ ያዘጋጀውና እዛም ሲያገኙኝ የአርቲስቶቹ ፍቅር በጣም በጣም ደስ ይላል። በጣም ሁሉም እኛ አለን በየጊዜው ለሚዘጋጀው፣ ለኢትዮጵያ ህጻናት፣ ለኢትዮጵያ አዛውንቶች እኛ በነጻ እንሰራለን ምንም እንዳታስብ እያሉ ያበረታቱ ነበር። ሌላው የንግዱ ህብረተሰብም በጣም ስፖንሰር ያደረጉ ሉ ተገኝተዋል። አንድ ልጅ ሁለት ልጅ አምስት አዛውንት እንዲ ስፖንሰር ያደረገዋሉ። ፊልም ተዘጋጅቶ ነበረ። በጣም በጣም የተሳተፉትን በሙሉ አመሰግናለሁ። ሲስተር ዘቢደር ህ ያለ ዝግጅት እንግዳ አደለሽም። በኋላ ላይ ድርጅትሽም አድርጎ የት እንደደረሰ ታስታውሽናለሽ። በየአመቱ ስት መጪ የምንሰራችሁ ምን አዲስ ነገር አለ እናያለን። ወዲሁም የቤተሰብ ፕሮግራምም ስላለ የአረጋውያኑንም አዳዲሶችን ፕሮጀክቶችን ጨምረን እናወራለን። ግን የተመሰጥሽበት የመሰለኝን አንድ ነጥብ እንደ አጽንኦት ለመስጠት ነው። ይሄ ህብረተሰብም ማሳተፍ ታዋቂዎችን፣ የኪነጥብ ባለሙያዎችን ማሳተፍ ምናልባት ከቀዳሚዎቹ አንዷ ትመስኛለች ኢትዮጵያ ውስጥ። ታዋቂዎች የኪነ ጥበብ ባለሙያዎች ዝም ብሎ በርቀት ከምናየው ዝና ባሻገር ለማህበረሰብ በጎ ነገር ማድረግን እንደ ስራቸው መውሰድ ከመደበኛ ስራቸው ወጣ ብለው የሚያደርጉት መሆኑን ከተቀበሉ ሰነባብተዋል። በሌሎች ብዙ ቦታዎች ያለው ግን ሜሪጆች ከመጀመሪያዎቹ ከቀዳሚዎቹ አንዱ ነውና ህጻናት ማሳደግን አስር ህጻናት ወላጅ ሆኖ እንደማሳደግ ኃላፊነት መውሰድን የልማድ ስራ አድርገዋል። እዚህ ዋሽንግተን ዲሲ ተመላልስሽ የመጣሽ ግለሰቦች በተመሳሳይ ነገር መሳብ ችለሻል። ይሄ ግን ምን ስሜት ሰጠሽ? ምክንያቱም የኪነ ጥበብ ባለሙያዎችን በዚህ ደረጃ ማሳተፍ እንደ ተባለው የተለመደ አይደለም ና እንዲህ በአንድ መድረክ ላይ ከኪነ ጥበብ ውጪ ለሆነ አላማ ይሄ እንግዲህ ሜሪጆ አስረኛ አመቱን ሲያከብር ከዛሬ አስራ ሶስት አመት በፊት ለአርቲስቱ ትልቅ ጉባኤ አዘጋጅተን ነበር። ሁሉንም አርቲስት ና በጣም በጣም ነበር ያዘኑት። እንዲህ አይነት ህይወት እንዳለ ኮ ህብረተሰብ ውስጥ አያውቁም፣ እና እንዲጎበኙ ሁሉ አደረግን። እንደ አርቲስት አብራር ያለውን በጣም በጣም መግለጽ እፈልጋለሁ። እስከ ዛሬ ለራሴ ብቻ ነበር እንደ ከብት የምኖረው፣ እንደ ሰው መኖር የጀመርኩት አሁን ነው ይላል። ሲገቡ ለአንድ አመት ሁለት አመት ነው እኛ ብዙና የማንፈልግም ሲሉ ነበር። ከዛ በኋላ ግን እስካለን ድረስ በህይወት እኛ ለሰው መኖር አለብን ብለው አሁን አሁን ደግሞ በሜርጆ ብቻ አይደለም በተለያዩ ድርጅቶች ውስጥ ገብተው በጣም ደስ የሚል እንቅስቃሴ አዋሳ ላይ ታዋቂ ሰዎች፣ አርቲስቶች እየሰሩ ነው። የዚህ የዲሲው ደግሞ በጣም የመሰጠኝ ሁሉም መቅረት እንደ ነውር የተቆጠረበት ነው። ድምፃውያን በአጠቃላይ የኪቦርድ ተጫዋቾች፣ የሙዚቃ ባንዶች የባህልም እንደዚሁም ዘመናዊ ባንዱ ከዚህ ዝግጅት መቅረት እንደ ነውር የታየበት ነው። እየደወሉ አለን እያሉ ነው እና ይሄ ነው በጣም የመሰጠኝ ና ይህ መቀጠል አለበት። እኛ ለእኛ ችግር ከኛ የተሻለ መፍትሄ የለውም። አሁን እንደምታዩት ነው። የአለም አቀፉ ገንዘብ በጣም እየደረቀ ነው የመጣው። ችግሩን በዛ ነው ያክል ደግሞ እየሰፋ ነው የመጣው። ዛሬ በየቦታው ዞረ ስታዩ ጎዳና ተዳዳሪዎች ቁጥሩም ጨምረዋል። ተራ በተራ የሚበላ ተራ በተራ ሁለት ትምህርት ቤት የሚቀሩ ዘጠነኛ ክፍል ደርሰው አስረኛ ክፍል ደርሰው ሀይ ስኩል ሲገቡ ጫማ ተው የሚቀሩ ወደ ቀን ስራ የሚገቡ ብዙ ተማሪዎች አሉ፣ ና ይሄ ችግር ከኛ አያልፍም። በጣም በጣም መረዳዳት እንችላለ፣ ና አንድ ሰው አንድ ልጅ ቢያስተምር ለቁም ነገር ቢያበቃ እኛ ልጆቹም አይበቁንም፣ ና አዛውንቱም ደግሞ መለመን የለበትም። የተማረውም ያልተማረውም አዛውንት እችን አገር እዚያ አድርሶ ነው ያስረከበን፣ ና ዛሬ በየቤቱ በጣም በሚያሳዝን ሁኔታ ላይ የሚያቸው የጠፉ አዛውንቶች አሉ ስለ ስለዚህ እነኝህን ማየት ግዴታ አለብን። እነሱን ለመርዳት ደግሞ ታዋቂ ሰው በጣም በጣም አርቲስቱ ሰው ህዝቡ አርቲስት ይወዳል። ስለዚህ እኛ አርቲስቶች ደግሞ እውቅናቸውን በመጠቀም ለሀገራቸው ቀጣይ የሆነ ስራ እንዲሰሩን በዚህ አጋጣሚ እያመሰገንኩኝም ጥሬና አስተላልፋለሁ። ወደ አዘጋጁ ነው የሚሄደው። ተስፋ ምን ያህል ሰው ተገኘላችሁ በዚህ ዝግጅት ላይ? ዋሽንግተን በጣም ብዙ ኢትዮጵያዊ ኢትዮጵያዊ አሜሪካዊ የሚገኝበት በንግድ ቤትም ይሁን በተለያዩ የስራ ዘርፎች በትምህርት ላይ ያሉ በርካታ ሰዎች ያሉበት ከተማ ነው እና ምን ያህል ሰው ተገኝላል? እሺ፣ በድጋሚ አመሰግናለሁ። በእውነቱ በአጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ ነው ይህ ዝግጅት የተዘጋጀው። ሲስተር ዘቢደርም አንድ ቀን ሲቀራት ነው የገባችሁ። የሚቻለውን ያክል ማስታወቂያዎች፣ ብዙ ነገሮች ተሰርተዋል እና ዋናው በዛ ቀን የመጡት ሰዎች በቃ ያ ግዴታችን ነው ብለው የሚሉ ሰዎች ተገኙትና አንደኛ የጾም ወቅት ነው ግን አካባቢው ካለን የኢትዮጵያ ሕዝብ አንጻር በቂ ነው የሚባል አይደለም። ግን ውጤታማ የሆኑ ሰዎች መጠዋል። ማድረግ ያለባቸውን አድርገዋል። አርቲስቶች፣ ሁሉም ሰው ተገኝተዋል እና ጥሩ ነበር። ስና በአሁኑ ሰዓት ያገኘነው ያ ቼኩን የምናቀውን ቁጥር ቅድም የገለጽኩት ያን ያክል ሰብስበናል። ከዛም በላይ ደግሞ እነኚህን ሰዎች በቋሚነት እንደው ይህንን ድርጅት የሚረዱበትን መስመር ለመክፈት ስለሆነ የነበረው የሰው ብዛት ከአካባቢው አንጻር በጣም ብዙም ባይባልም ጥሩ ነበረ። የሚያበረታታ ይመስላል። ቆንጂት በምሳሌነቱም ጭምር ነው እና እንዲህ መሰሉን ፕሮግራሞች የምናዘጋጀው በጊዜው ከተገኘው ውጤት እኩል ለሌሎች ምሳሌ የሚሆን በዝግጅቱም ሆነ በተለያየ መንገድ ሙያቸውን፣ ችሎታቸውን፣ ገንዘባቸውን፣ ጊዜያቸውን መስጠት የፈለጉ ምሳሌ መሆናቸው እናያለን። ይሄ ወደ ወጣቷ ቤተልሄም እንድንሄዳለን። ቤተልሄም በዚህ ዝግጅት ላይ ወይዘሪት ኢትዮጵያ ማዕረግሽን ዘውድሽን ደፍተሻል፣ በዝግጅቱ ላይ በዚያው ሰዓት ደግሞ ቀደም ብለሽ እንደገለሽልን የሜሪ ጆይ የክብረ አምባሳደር ወይም የበጎ ስራ አምባሳደር ሆነሻል። ይሄ በራሱ ትልቅ ኃላፊነት ነውና ቅድም አቶ ተስፋሁንም እንደገለጠው አንቺ የተሳተፍሽበት እኔ መሰለኝ የቁንጅና ውድድር ስለ ቁንጅና ብቻ አለመሆኑ ማህበራዊ ኃላፊነትም አብሮ ማሸከሙም ካሸነፉም በኋላ የሚቀጥል ነው በውድድር ጊዜም እንዳለ ሁሉና ትከሻሽን እንዲችል አድርገሸዋል፣ ተዘጋጅተሻል ለሚቀጥለው ኃላፊነት አዎ እኔ በእኔ በኩል ዝግጁ ነኝ ብዬ ነው የማም ነው ወደ የምኖርበት ሀገር ሳኖዜም ሲሄድ ስራዎችን ለመስራት ና ይሄንን አዌርነስ ትዛት ለሚኖሩት ኢትዮጵያውያን የምችለውን ያህል ለመናገር አቅጃለሁኝ። ያ እና ደግሞ በጣም ቀላል ነው። አንድ ሰው አስራ ስምንት ብር በወር መክፈል ማለት አንድን ልጅ ለማሳደግ በጣም የሚከብድ ነገር አይደለም። ለራሳችን ነው ከሁለት መቶ ብር ሶስት መቶ ብር እያወጣን ልብሶች፣ ጫማዎች እንገዛለን እንኳን ስና የአንድን ሰው ህይወት ለመቀየር አስራ ስምንት ብር ትንሽ ነው እና ዚህ ተዘጋጅተሻል? ያ ዝግጁ ነኝ። በጣም ኮንሰፕቱ ቀላል ነው። ያንን ለሰዎች ብናስረዳቸው፣ እነሱ ደግሞ ዜሜክተር ዲሲዥን ውሳኔው የእነሱ ነው ነው የምትይው። ወጣቷ በርትተሽ የተነሳሽበት ይመስላል። ከዚህ በፊትም የሲያትሉ ኳስ ጨዋታው ሳምንት ላይ አዲሱ አነጋግሮች ነበርና፣ እንዲህ ያሉ ስራዎችን እንደምትሰሪ የበጎ አድራጎት ስራዎችን እንደምትሰሪ ጠቅሶ ነበር። አዎ፣ ሰራለሁኝ። ኢትዮጵያ ሂጄ ነበረ፣ ከሁለት አመት በፊት ወደ ትውልድ ሀገሬ ጎጃም ደብረወርቅ ሂጄ እዛ ያሉትን ቤተ ክርስቲያኖችን ረድቻለውኝ። ትላልቅ ሰዎች እዛ የሚኖሩ ልብስና የሚተኙበት ፍራሽ በመግዛት እንዲሁም ምግብ በማብላት ረድቼ ነበረ። አድማጮችን ድጋሚ ማስታወስ ሊሆን ይችላል። አዲሱ ጠይቆች ከሆነ በጊዜው ግሩም ቃለ ምልልስ ማረጋችሁ ትዝ ይለኛል። በኳሱ ስነ ስርዓት ተወዳድረሽ ባገኘሽ ቦታ ደብረ ወርቅ የትውልድ መንደርሽ እንደሆነ ገልጽሻል። ምን ያህል ጊዜ ሆነሽ ለመሆኑ ወዲህ ወደ ዩናይት ስቴትስ ከመጣሽ፣ ከኢትዮጵያ ከመጣው? ዘጠኝ ዓመቴ ነው። አሁን ይበልጡን አሜሪካዊት ነሽ ወይስ እንደ ተቀበልሽው ማድረግ ይበልጡን ኢትዮጵያዊ ነሽ? ኢትዮጵያዊ በምንድን ነው ምታሳየው? ማንነቴ ኢትዮጵያዊ ነው። ያንን መቀየር አልችልም። የምታሳዩም በምግባርም አሁን የተቀበልሽውም ኃላፊነት ከኢትዮጵያ ጋር የሚያይዝሽ ይመስላል። እንግዲህ ባለሽበት አካባቢ የምታደርጊ ሆንና የተረከብሽውን ኃላፊነት የቱን ያህል እንደ ተግባር ላይ እንዳዋልሽ እንጠይቅሻለን መልሰን። ቆንጅት ምናልባት ወደ ሲስተር ዘቢደር የሚመለስ ጥያቄ ነው። ከዚህ ቀደም ሲስተር ዘቢደር ወዲህ ወደ ዩናይት ስቴትስ ስትመጣ ቀደም ሲል በነበረውን ፕሮግራም፣ በሌሎችም እንደጋግመን አነጋግረናታል። እናገኛታለን ራሷም የብርቱ ሰው ምሳሌ ሆና ነው የምትታየኝ። ለረጅም ዓመታት ወላጅ ወይም አሳዳጊ ያጡ ህጻናትን ረጅ የሌላቸው አረጋውያንን ሰብስቦ መርዳት፣ የቅርብ ሰዎችን በቅጡ መሰብሰብ በማይቻልበት ሁኔታ ውስጥ ለብዙዎች ኃላፊነት መውሰድ፣ ያን ደግሞ ረጅም ዓመታት ስራሽ ማድረግ፣ የሕይወትሽ አካል ማድረግ የተለየ ጥንካሬን ይጠይቃለና ስለ ራሷ ብትነግረን አሁን ያለችበትን። ከዚህ ሁሉ አመታት በኋላ ዛሬ የሚደከምሽ አይመስልም። በራሱ በመስተዋትም ፕሮግራም በተደጋጋሚ ስናነጋግራት ባልሳሳት ከ ሀያ አመት በላይ ይሆናል ይመስለኛል ሀያ ሶስት አመት እያለችኝ ነው። እና ዛሬ ሳያት ደግሞ እንዴ አንቺ አትለወጪ እንደውም ጥሩ ስራ ጥሩ ስራ በጎ ስራ ያለመልማ ልጅ ያደርጋል፣ ይመስለኛል በአንቺ ላይ እንደምናየው እያልኳት ነበር። አሉላ እንዳለው ምንድን ነው፣ በዚህ እንድትቀጥይ እያበረታሽ የሚሄደው ነው። አድማጮች ሲስተር ዘቢደር ዘውዴ ትመለሳለች፣ ታዲያ በቀጠሮ ነው። ከሶስቱ እንግዶቻችን ጋር የጀመርነውም ወግ አልተቋጨም። በረቡዕ ምሽቱ ሴቶችና ቤተሰብ ፕሮግራማችን ተከታዩን ይዘን እንመልሳለን። አሁን ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ለራዲዮ መጽሔት ስትሉ አሁን ተግታችሁ ጻፉ፣ ደውሉልን። ስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የኢሜል አድራሻችን ሆርን አት ቪኦኒውስ ዳካም ብላችሁ ጻፉ። አሁን ወደ ማጠናቀቁ እናመራ ነው። ብዛየው ደምሴ መለየት ክፋቱ ይለናል። ሰስለሻሌ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ሰስለሻሌ ካይኔ ከመሃሉ አንቺ ብቻ ኮነሽ De mita ei cu lu' Anci în bicea Conești ei cu Sunt <speaking in foreign language> un gara-zore Și-n ale Sunt un gara-zore ስንቱን ጋራ ዞረሽየናለ ስንቱን ጋራ ዞሬን፣ እንዴት እንዳዲስ ሰው ታሚኛለሽ ዛሬ፣ ታሚኛለሽ ዛሬ። እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸየኝ። አድማጮች የማጠቃለያ ዜና እናሰማና እንሰናበታለን። ሀሪካን ሀርቪ የተባለው በኃይለኛ ነፋስ የሚነግዱ ከባድ ዝናብ በወረደባት በዩናይትድ ስቴትሷ ቴክሳስ ክፍለ ሀገር የምትገኘው ሂውስተን ከተማ ጎርፍ ተጥለቅልቃለች። ነዋሪዎች ቤታቸው በጎርፍ ከተጥለቀለቀባቸው ጣሪያው አናት ላይ መውጣት እንጂ አቲክ የሚባለው የቤት ጣሪያ ውስጥ ቆጥ መሳይ ክፍል ውስጥ ከመግባት እንዲቆጠቡ የከተማዋ ፖሊሶች እያስጠነቀቁ ናቸው። የሊባኖስ የጦር ሰራዊት ራሱን የእስልምና መንግስት ብሎ የሚጠራው ቡድን ተዋጊዎች ከሶስት ዓመታት በፊት ሶሪያ ድንበር አጠገብ የጠለፋቸው ወታደሮች ሳይሆን አይቀርም ብለው የጠረጠሯቸውን አስከሬኖች እንዳገኘ አስታወቀ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሶስት ሰዓት እስከ አራት ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን መሆን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ዛሬ ባልደረባዬ የራዲዮ መጽሔት አጣማጅ አዲሱ አበበ የለም። እንደሚቀጥለው የራዲዮ መጽሔት ታገኙታላችሁ። በእኔ በኩል በዚሁ እሰናበታለሁ። ሰላም ተናገሩ።